ኦሪት ዘሌዋውያን ምዕራፍ ዘጠኝ በስምንተኛውም ቀን እንዲህ ሆነ። ሙሴ አሮንና ልጆቹን የእስራኤልንም ሽማግሌዎች ጠራ። አሮንንም አለው፣ ስለ ኀጢአት መሥዋዕት ከመንጋው እምቦሳውን፣ ስለሚቃጠል መሥዋዕት አውራውን በግ ነውር የሌለባቸውን ወስደህ በእግዚአብሔር ፊት አቅርባቸው። የእስራኤልንም ልጆች ዛሬ እግዚአብሔር ይገለጥላችኋልና ለኀጢአት መሥዋዕት አውራ ፍየልን ለሚቃጠል መሥዋዕት ነውር የሌለባቸውን አንድ ዓመት የሆናቸውን እምቦሳና ጠቦትን ለደህንነትም መሥዋዕት በሬንና አውራን በግ በዘይትም የተለወሰ የእህልን ቁርባን በእግዚአብሔር ፊት ይሰው ዘንድ ውሰዱ ብለህ ንገራቸው። ሙሴ የሚያዘዛቸውን ወደ መገናኛው ድንኳን ደጃፍ አመጡ። ማኅበሩም ሁሉ ቀርበው በእግዚአብሔር ፊት ቆሙ። ሙሴም ታደርጉት ዘንድ እግዚአብሔር ያዘዘው ይህ ነው፤ የእግዚአብሔርም ክብር ይገለጥላችኋል አለ። ሙሴም አሮንን ወደ መሠዊያው ቀርበህ የኀጢአትህን መሥዋዕትና የሚቃጠለውን መሥዋዕትህን ሰዋ፣ ለራስህና ለሕዝብህም አስተስርይ፤ እግዚአብሔርም እንዳዘዘ የሕዝቡን ቁርባን አቅርብ፣ አስተስርይላቸውም አለው። አሮንም ወደ መሠዊያው ቀርቦ ስለ ራሱ ኀጢአት መሥዋዕት የሆነውን እምቦሳ አረደ። የአሮንም ልጆች ደሙን አቀረቡለት፤ ጣቱንም በደሙ ውስጥ ነክሮ የመሠዊያውን ቀንዶች አስነካ፣ ደሙንም ከመሠዊያው በታች አፈሰሰው። እግዚአብሔርም ሙሴን እንዳዘዘው ከኀጢአቱ መሥዋዕት ስቡንና ኩላሊቶችን የጉበቱንም መረብ በመሠዊያው ላይ አቃጠለ ሥጋውንና ቁርበቱንም ከሰፈሩ ውጪ በእሳት አቃጠለ። የሚቃጠለውንም መሥዋዕት አረደ። የአሮንም ልጆች ደሙን አመጡለት፣ እርሱም በመሠዊያው ላይ በዙሪያው ረጨው። የሚቃጠለውንም መሥዋዕት በየብልቱ ራሱንም አመጡለት፣ እርሱም በመሠዊያው ላይ አቃጠለው። የሆድ ዕቃውንም እግሮቹንም አጠበ፣ በመሠዊያውም በሚቃጠለው መሥዋዕት ላይ አቃጠለው። የሕዝቡንም ቁርባን አቀረበ። ስለ ሕዝቡ ለኃጢአት መሥዋዕት የሆነውን ፍየል ወስዶ አረደው፣ ስለ ኃጢአትም እንደ ፊተኛው ሰዋው። የሚቃጠለውንም መሥዋዕት አቀረበ፣ እንደ ሥርዓቱም አደረገው። የእህሉንም ቁርባን አቀረበ፣ ከእርሱም እፍኝ ሙሉ ወስዶ በጠዋት ከሚቃጠለው መሥዋዕት ሌላ በመሠዊያው ላይ አቃጠለው። ስለ ሕዝቡ የሆነውን የደህንነት መሥዋዕት በሬውንና አውራውን በግ አረደ። የአሮንም ልጆች ደሙን አመጡለት፣ በመሠዊያውም ላይ በዙሪያው ረጨው። የበሬውንና የአውራውንም በግ ስብ ላቱንም፣ የሆድ ዕቃውንም የሚሸፍነውን ስብ ኵላሊቶቹንም፣ የጉበቱንም መረብ አመጡለት። ስቡንም በፍርምባዎቹ ላይ አደረጉ። ስቡንም በመሠዊያው ላይ አቃጠለ። እግዚአብሔርም ሙሴን እንዳዘዘው አሮን ፍርምባዎቹንና ቀኝ ወርቹን በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘው። አሮንም እጆቹን ወደ ሕዝቡ ዘረጋ ባረካቸውም። የኀጢአቱንም የሚቃጠለውንም የደኅንነቱን መሥዋዕት ከሠዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያውም ላይ የሚቃጠለውን መሥዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አሉ፣ በግንባራቸውም ወደቁ።